የዲደብሊው ዜና ጤና ይስጥልኝ። በመጀመሪያም ዋና ዋና ርዕሶቹ ዛሬ ሶማሊያ ዋና ከተማ መቀድሾ ውስጥ በመኪና ውስጥ እየተጠመደ ቦምብ ፈንድቶ ቢያንስ አምስት ሰዎች ሞቱ። ከሟቾቹ መካከል የቀድሞ የሶማሊያ የውጭ ጉዳይ ሚኒስትር ይገኙበታል። አልሸባብ ለጥቃቱ ኃላፊነቱን ወስዷል። ሁለት የቻይና አየር መንገዶች ቦይንግ ኩባንያ ቦይንግ 737 ማክስ አውሮፕላኖች እንዳይበሩ ላሳለፈው እገዳ ካሳ እንዲከፍላቸው ጠየቁ። አየር መንገዶቹ ካሳ የጠየቁት አውሮፕላኖቹ የሚሰጡት አገልግሎት በመቆሙና ያዘዟቸው ሌሎች ተመሳሳይ አውሮፕላኖችም ባለመቅረባቸው ለተፈጠሩ ችግሮች ነው። ከነገ ጀምሮ ለአራት ቀናት የሚካሄደው የአውሮፓ ሕብረት ምክር ቤት ምርጫ ቀኝ ጽንፈኞችን ወደፊት የሚያመጣ እንዳይሆን አስክቷል። በአሁኑ ምርጫ የአውሮፓ ነባር የፖለቲካ ፓርቲዎች ከህዝበኛ ከብሔረተኛና ከቀኝ ጽንፈኛ ፓርቲዎች በኩል ጠንካራ ተግዳሮት ይገጥማቸዋል ተብሎ ይጠበቃል። ዜናው በዝርዝር በሶማሊያ ዋና ከተማ መቀድሾ ዛሬ በመኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ አምስት ሰዎች መሞታቸውን የፈረንሳይ ዜና አገልግሎት ዘግቧል። አሶሲዬትድ ፕሬስ የሟቾቹ ቁጥር ስድስት ነው ሲል የጀርመን ዜና አገልግሎት ዲፒኤ ደግሞ ቁጥሩን ወደ ሀያ ከፍ አድርጎታል። ከሟቾቹ መካከል የቀድሞ የሶማሊያ የውጭ ጉዳይ ሚኒስትር ሁሴን አልአቤ ፋህዩ እንደሚገኙበት የሶማሊያ የማስታወቂያ ሚኒስትር መሐመድ አብዲ ሀይር ዛሬ በሰጡት ጋዜጣዊ መግለጫ ተናግረዋል። ሟቹ ሚኒስትር በዚህ ኃላፊነት ያገለገሉትም በጎርጎሮሳዊ 2007 ዓ ም በጠቅላይ ሚኒስትር መሐመድ ጌዲ የስልጣን ዘመን ነበረ። በከተማይቱ በስተደቡብ በሚገኝ በአንድ የፍተሻ ኬላ አቅራቢያ በደረሰው በዚሁ ጥቃት ሌሎች 11 ሰዎችም ቆስለዋል። አብዱል ቃድር አህመድ የተባሉ የጸጥታ ባለስልጣንን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው አልጅርካ በተባለው አካባቢ አቅራቢያ በደረሰው በዚሁ አደጋ ከተጎዱት መካከል የጸጥታ ኃይሎች ይገኙበታል። ማዴ አህመድ የተባሉት እኚህ የከተማዋ ነዋሪ ልጃቸውንና ቤታቸውን ማጣታቸውን ይናገራሉ። ባለፉት ጊዜያት በዚህ አካባቢ በተደጋጋሚ ቆስዬ ነበር። ዛሬ ደግሞ በዚህ ጥቃት ልጄ ተገድላለች። መኖሪያ ቤቴም ወድሟል። ይህ እጅግ አስከፊ ነው። ለጥቃቱ ኃላፊነቱን የወሰደው የሶማሊያ መንግስት የሚወጋው አሸባብ የተባለው ቡድን ባወጣው መግለጫ እንዳለው የጥቃቱ ኢላማ የመንግስት ባለስልጣናትና የሕግ አውጪዎች የመኪና አጀብ ነበረ። ቻይና ቦይንግ 737 ማክስ አውሮፕላኖች እንዳይበሩ ያገደው የቦይንግ ኩባንያ ካሳ እንዲከፍላት ግፊቷን አጠናክራለች። ከሶስቱ የቻይና መንግስት አየር መንገዶች ሁለቱ ማለትም ኤር ቻይና ሊሚትድ እና ቻይና ሳውዘርን ኤርላይንስ ሊሚትድ የተሰኙት አየር መንገዶች ዛሬ ካሳ እንዲሰጣቸው እንደሚፈልጉ አስታውቀዋል። ሶስተኛው የቻይና አየር መንገድ ቻይና ኢስተርን ኤርላይንስ ደግሞ ባለፈው ወር ለኩባንያው ተመሳሳይ ጥያቄ አቅርቦ ነበረ። ግሎባል ታይምስ የተባለው የገዢው የቻይና ኮሚኒስት ፓርቲ ጋዜጣ ቅጣትን ልንጠቀም ይገባል። በመደበቅና በማጭበርበር የሌሎችን ጥቅሞች በመውሰድ ራሳቸውን መጥቀም ፍትሃዊ እንዳልሆነ ለአሜሪካውያን ልንነግራቸው ይገባል ሲል ጽፏል። 15 ቦይንግ 737 ማክስ አውሮፕላኖች ያሉት ኤር ቻይና ቦይንግ አውሮፕላኖቹ እንዳይበሩ ከማገዱ በተጨማሪ የታዘዙትንም ባለማቅረቡ ካሳ እንዲሰጠው እንደሚፈልግ አንድ ስማቸው እንዲጠቀስ ያልፈለጉ የአየር መንገዱ የሕዝብ ግንኙነት ባልደረባ መናገራቸው ተዘግቧል። ቻይና ሳውዘርን የተባለው አየር መንገድ ደግሞ አውሮፕላኖቹን መጠቀም ባለመቻሉ ለተፈጠረው መስተጓጎል ካሳ መጠየቁ ተዘግቧል። ንብረትነቱ የኢትዮጵያ አየር መንገድ የሆነ ቦይንግ 737 ማክስ አውሮፕላን ከተከሰከሰ በኋላ አውሮፕላኖቹ እንዳይበሩ ካገዱት የመጀመሪያዎቹ ሀገራት መካከል ቻይና አንዷ ነበረች። ቀደም ሲል በኢንዶኔዥያ በኋላም በኢትዮጵያ በአውሮፕላኖቹ ላይ በደረሰው አደጋ በአጠቃላይ የ346 ሰዎች ህይወት አልፏል። ኢትዮጵያ ለአንድ አዲስ ግዙፍ የህዋ አካል ስም እንድታወጣ መጠየቋን የኢትዮጵያ ጠቅላይ ሚኒስቴር ጽህፈት ቤት ዛሬ አስታወቀ። ኢትዮጵያ አባል የሆነችበት ዓለም አቀፉ የስነ ፈለክ ህብረት በእንግሊዝኛ መጻሩ አይኤዩ ሳይንሳዊ መለያ ቁጥራቸው ኤችዲ 16175 እና ኤችዲ 1675 ቢ የሆነውን አንድ ኮከብና ኮከቡን የምትዞር ፕላኔት ስርዓት ኢትዮጵያ እንድትሰይም መጠየቁን ጽህፈት ቤቱ በፌስቡክ ገጹ አስፍሯል። ስያሜው ዓለም አቀፍ ተቀባይነት ካገኘ የሚጸና እንደሚሆንም ተገልጿል። በሀገር ውስጥም ሆነ በውጭ የሚገኙ ኢትዮጵያውያን ይህን ቋሚ ስያሜ በማውጣት እንዲሳተፉ የጠቅላይ ሚኒስትር ጽህፈት ቤት ጥሪ ያቀርበዋል። ይህ ዶቸቨለ ዲ ደብልዩ ነው። የአውሮፓ ሕብረት አባል ሀገራት ዜጎች ከነገ ጀምሮ ለአራት ቀናት የሕብረቱን የሕዝብ ተወካዮች ምክር ቤት አባላት ይመርጣሉ። የዘንድሮ ምርጫ ውጤት ከቀደሙት በተለየ በጉጉት የሚጠበቅ ሆኗል። በ28ቱም የሕብረቱ አባል ሀገራት የሚካሄደው ይኸው ምርጫ ሕብረቱን የሚተቹትን እና የሚጠራጠሩትን ቀኝ ጽንፈኞች ወደፊት ያመጣል የሚል ስጋት አለ። የአውሮጳ ነባር የፖለቲካ ፓርቲዎች የመሀል ቀኙ የአውሮጳ ህዝብ ፓርቲና የመሀል ግራዎቹ ሶሻል ዴሞክራቶች ከህዝበኛ ከብሔረተኛና ከቀኝ ጽንፈኛ ፓርቲዎች በኩል ጠንካራ ፉክክር ይገጥማቸዋል ተብሎ ይጠበቃል። ዘንድሮ ለመወዳደር ከቀረቡት እጩዎች መካከል የብሪታንያውን አረንጓዴ ፓርቲ ወክለው የሚወዳደሩት ሶማሊያዊ ስደተኛ እንዲሁም የቀድሞ የግሪክ የገንዘብ ሚኒስትር ያኒስ ቫሩፋኪስ ለየት ያሉ ከተባሉ ተፎካካሪዎች መካከል ናቸው። አዲስ የሚመረጡት የፓርላማ አባላት የቆይታ ጊዜ አምስት ዓመት ነው። የአውሮፓ ህብረት ፍርድ ቤት በአውሮፓ እና በሌሎች የዓለም ክፍሎች የሚኖሩ አስር ቤተሰቦች በአውሮፓ ህብረት ተቋማት ላይ የመሰረቱትን ክስ ዛሬ ውድቅ አደረገ። የፍርድ ቤቱ ቃል አቀባይ እንዳሉት ቤተሰቦቹ የከሰሱት 28 አባል ሀገራት ያሉትን የአውሮፓ ህብረት የመሪዎች ምክር ቤትንና የህብረቱን ፓርላማ ነው። ክሳቸውም ህብረቱ የዓለም ሙቀት መጨመርን ለመከላከል በቂ እርምጃ አልወሰደም፣ በዚህም ምክንያት መሰረታዊ መብቶቻችንን ለአደጋ አጋልጧል የሚል ነው። የአውሮፓ ህብረት ከባቢ አየርን የሚበክሉ ጋዞችን ልቀት በጎርጎሮሳዊ 2030 ቢያንስ በ40 በመቶ ለመቀነስ አቅዷል። ይሁንና ከጀርመን ከፈረንሳይ፣ ከኢጣሊያን፣ ከፖርቱጋል፣ ከሮማንያ፣ ከኬንያ ና ከፊጂ የተሰባሰቡት ቤተሰቦች ግን ይህ በቂ አይደለም ሲሉ ይከራከራሉ። መቀመጫውን ሉክስምበርግ ያደረገው የህብረቱ ፍርድ ቤት ግን ችግሩ በተናጠል በነርሱ ላይ ብቻ የሚደርስ እንዳልሆነና ሁሉም ሰው በአንድም ሆነ በሌላ መንገድ የአየር ንብረት ለውጥ ተጠቂ ነው ሲል ክሳቸውን ውድቅ አድርጓል። ከከሳሾቹ አንዱ እንደተናገሩት እነርሱ ገንዘብ ወይንም የካሳ ጥያቄ አላቀረቡም። ከዚያ ይልቅ ፍላጎታቸው ህብረቱ ችግሩን ለመፍታት አፋጣኝ እርምጃ እንዲወስድ ነው። ከሳሾቹ ቤተሰቦች ጉዳዩን የበላይ ወደ ሆነው የህብረቱ የፍትህ ፍርድ ቤት ለመውሰድ አቅደዋል። የጀርመን መንግስት ተኩላዎችን መግደል የሚያስችል ረቂቅ ህግ ላይ ተስማማ። ዛሬ የተሰበሰበው የሀገሪቱ ካቢኔ የተስማማበት ረቂቅ ህግ በእርሻ አካባቢ የሚገኙ በጎችንና ሌሎች ከብቶችን የሚበሉ ተኩላዎችን ተኩሶ መግደል ይፈቅዳል። ምንም እንኳን ገበሬዎች ተኩላዎች በከብቶቻቸው ላይ መጠነ ሰፊ ጥቃት ያደርሳሉ ሲሉ ቢያማርሩም የከዚህ ቀደሙ ህግ በጀርመን ቁጥራቸው እየተመናመነ የሄደው ተኩላዎች እንዳይታደኑ እንኳን የሚከለክል ነበረ። የጀርመን የእርሻ ሚኒስቴር ተኩላዎቹ ላይ መተኮስ እንደ ጥንቃቄ እርምጃ እንዲወሰድ ቢፈልግም የአካባቢ ጥበቃ ሚኒስቴር ግን ተቃውሞት ነበረ። ህጉ የሚጸድገው የሀገሪቱ ምክር ቤት ከተነጋገረበት በኋላ ነው። ከመጽደቁ በፊትም ማሻሻያዎች ሊደረጉበት ይችላሉ። ይህ ዶችቨለ ዲ ደብልዩ ነው። ዜናውን ለማብቃት ዋና ዋና እርሶቹን እነሆ በድጋሚ ዛሬ ሶማሊያ ዋና ከተማ መቀድሾ ውስጥ በመኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ አምስት ሰዎች ሞቱ ከሟቾቹ መካከል የቀድሞ የሶማሊያ የውጭ ጉዳይ ሚኒስትር ይገኙበታል አልሸባብ ለጥቃቱ ሀላፊነቱን ወስዷል ሁለት የቻይና አየር መንገዶች ቦይንግ ኩባንያ ቦይንግ 737 ማክስ አውሮፕላኖች እንዳይበሩ ላሳለፈው እገዳ ካሳ እንዲከፈላቸው ጠየቁ አየር መንገዶቹ ካሳ የጠየቁት አውሮፕላኖቹ የሚሰጡት አገልግሎት በመቆሙና ያዘዟቸው ሌሎች ተመሳሳይ አውሮፕላኖችም ባለመቅረባቸው ለተፈጠሩ ችግሮች ነው። ከነገ ጀምሮ ለአራት ቀናት የሚካሄደው የአውሮፓ ሕብረት ምክር ቤት ምርጫ ቀኝ ጽንፈኞችን ወደፊት የሚያመጣ እንዳይሆን አስግቷል። በአሁኑ ምርጫ የአውሮፓ ነባር የፖለቲካ ፓርቲዎች ከህዝበኛ ከብሔረተኛና ከቀኝ ጽንፈኛ ፓርቲዎች በኩል ጠንካራ ተግዳሮት ይገጥማቸዋል ተብሎ ይጠበቃል። ዜናው በዚሁ አበቃ።